ኢትዮጵያውያን ሴቶች አቅማቸው እንዲጎለበትና በመንገዳቸው ላይ የሚያጋጥማቸውን እንቅፋት ሁሉ ጠራርገው የተሻለ ሕይወት እንዳለ ለዓለም እንዲያሳዩ ምኞቷ እንደሆነ አንዲት አሜሪካዊት ገለጸች ይላል ከአዲስ አበባ የተጠናቀረው ዘገባ። ለአካል ጉዳተኛ ሕጻናት የመማር እድል መዳረስም ወሳኝ መሆኑን አስገንዝባለች። መለስካቸው አመሀ ነው። ተከታተለው ተከታዩን ይዘ ቀርቧል። ይህን ያለችው ወጣት አሜሪካዊት ዛሬ በአዲስ አበባ ዩኒቨርሲቲ ተገኝታ ለአካል ጉዳተኛና ሌሎች ተማሪዎች እንዲሁም ለተለያዩ እንግዶች ባደረገችው የማትጊያ ንግግር ነው። ስሟ ጄሲካ ኮክስ ይባላል። ጄሲካ የዛሬ 30 ዓመት ስትወለድ ሁለት እጆች የሏትም። ሁሉንም ነገር የምትሠራው በሁለት እግሮቿ እንደሆነ ለተሰበሰበው ህዝብ በመድረክ አሳየች። እንዴትም ይህን ችሎታ እንዳዳበረች አጠር ባለ ፊልም ለታዳሚው ተረከች። በአስራ አራት ዓመቷ ከዓለም አቀፍ ቴኳንዶ ፌዴሬሽን የመጀመሪያዋን ጥቁር ቀበቶ ተቀዳጅታለች። መኪና ራሷን ችላ ትነዳለች። አውሮፕላን ለማብረርም የመጀመሪያው አካል ጉዳተኛ መሆኗን ጊነስ ወርልድ ሬከርድ የተሰኘው ዝነኛው የክብረ ወሰኖች መዝገብ መዝግቦታል። ይህን ካዩና ከሰሙ በኋላ በአዳራሹ የተገኙ የአዲስ አበባ ዩኒቨርሲቲ አካል ጉዳተኛ ተማሪዎች የተለያዩ ጥያቄዎች አቅርበውላት ነበረ። መጀመሪያ ያጋጠሙሽ ተግዳሮቶች ምን ይመስሉ ነበር? በመጀመሪያ ካጋጠሙን ችግሮች መካከል ልብሴን እንዴት አድርጌ እንደምለብስ ነበረ ጧት ጧት መልበስ ነበረብኝ። እዚህ እናንተ ጋር ለመምጣትም መልበስ ነበረብኝ እና እንዴት መልበስ እንዳለብኝ ማወቅና ምን ዘዴ እንደምጠቀም ነው የጠየቃችሁኝ። ለምሳሌ ልብሷን ለመልበስ የምጠቀምበት ዘዴና መሳሪያውንም እዚያውን መድረኩ ላይ ያሳይታለች። በግድግዳ ላይ የሚለጠፍ የተለየ የልብስ መስቀያ መሳይ ነው። በጽፈት ቤትሽስ፣ እንዴት ነው ስራሽን የምታከናወኘው? ሌላው ጥያቄ ነበረ። የምጠቀመው ያው ኮምፒውተር ነው እና የፊደላቱን ቁልፍ ሰሌዳ ወለሉ ላይ አስቀምጬ በእግሬ ጣቶች እተይባለሁ ማውሱንም እዚያ ወለሉ ላይ አድርጌ በቀኝ እግሬ እጠቀምበታለሁ እና እንደዚያ ባለ ሁኔታ ነው ሁሉንም የጽህፈት ስራ የምሠራው። ጄሲካ ኮክስ የሁለተኛ ደረጃ ትምህርቷን እንዳጠናቀቀች በአሪዞና ዩኒቨርሲቲ በሳይኮሎጂ ትምህርት የመጀመሪያ ዲግሪዋን አግኝታለች። አንድ የአዲስ አበባ ዩኒቨርሲቲ ተማሪ ሁለት እጆች ያላቸው በእጆቻቸው ምንም የማይሰሩ እኮ ሞልተዋል የሚል አንድምታ ያለው ጥያቄ ያቀረበላት፣ በእርሷ አመለካከት ከሥራ ፍሬዎቻችን አብዛኛው የሚገናኘው ከዝንባሌያችን ከአመለካከታችንና ከምኞታችን ጋር ነው ዋናው ነገር በጭንቅላታችን የምናስበው ምንድን ነው የሚለው ነው። ያ ነው ዋናው ነገር። ሁለት እጆች ሁለት እግሮች ላላቸው ሁሉ የምለው ነገር እድሉ አላችሁ። ሁሉም አንድ አይነት እምቅ ችሎታዎች አሉት፣ ግን ላለመጠቀም ይመርጣሉ። እዚህ አዳራሽ ውስጥ ያለው ሁሉ ምንም ነገር ለመስራት ቢፈልግ እምቅ እውቀቱ አለው። ከዚያ የቀጠለው ጥያቄ ደግሞ ምናልባት የተሳካለች ብዙ ነገር በተሟላበት ህብረተሰብ ስለተወለደች ሊሆን ይችላል እኮ የሚል ሞጋች ጥያቄ ነበረ ጄሲካ ስትመልስ አጽንኦት የሰጠችው የወላጆች ጉዳይ ነበረ የመጀመሪያዎቹ የሰው ልጅ አስተማሪዎች ወላጆቹ ስለሆኑ እነሱ የወለዷቸውን ሕፃናት ምንም አይነት ጉድለት ቢኖርባቸውም መቀበላቸውና እንዲማሩ ድሉን ማመቻቸታቸው ዋናው ነገር እንደሆነ በአጽንኦት ተናግራለች። ዋናው ትምህርት ነው ትላለች። አላውቅም በኢትዮጵያ ተወልጄ ቢሆን ኖሮ ምን እሆን እንደነበረ አላውቅም ግን የትምህርትን አስፈላጊነት አውቃለሁ። አንድ ሰው ከድህነት እንዴት በትምህርት ሊወጣ እንደሚችል አውቃለሁ። ስለዚህ ትምህርት ወሳኝ ነው እና እዚህ ላላችሁ ሁሉ ደግሞ ይህ በእጃችሁ ያለ ነገር ነው። ለሁሉም መሆን ያለበት ይኸው ነው፣ በተለይም ለአካል ጉዳተኞች ሕጻናት። አቶ ትንታየሁ የተባሉ ኢትዮጵያዊ አካል ጉዳተኛ በጉባኤው ተጋባዥ እንግዳ ነበሩ። እርሳቸውም በእግራቸው ብቻ በሚሰሯቸው የእንጨት መገልገያ ዕቃዎች ቤተሰቦቻቸውን የሚያስተዳድሩ ታታሪ ሰው ናቸው። አስቀድሞ ጥያቄ ያቀረበውን ተማሪ ሀሳብ የሚደግፍ አስተያየት አላቸው። የእኛ አካላችን ይሰራል። እኔ እየተመቻቸው ቢገኝ ሁሉም ይሰራል። የማይሰራ ነገር የለም እርግጠኛ ነኝ። እኔም መኪና ተመቻችቶ ባገኝ እነዳለ የሲካ በአሁኑ ጊዜ በመላው ዓለም እየተዘዋወረች አጥቂ አበረታታችና መንፈስን የሚያነቃቅ ንግግር ታደርጋለች። በነገ ዕለት ወደ ሐረርና ድሬዳዋ ከተሞች በመሄድ አካል ጉዳተኛ ሕፃናትን እንደምትጎበኝ ታውቋል። በአዲስ አበባ ዩኒቨርሲቲ ዛሬ የተካሄደውን ስብሰባ ያዘጋጁት የአዲስ አበባ ዩኒቨርሲቲና በኢትዮጵያ የዩናይትድ ስቴትስ መንግሥት ኤምባሲ በመተባበር ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ